የአዲስ አበባ መጽሐፍ አዘዋሪዎች ብሶት እናም እንግልት በተለይ የተመስገን ደሳለኝ የሙሉጌታ ሉሌና የዶክተር ፍቅሬ ቶሎሳ መጽሐፍ መሸጥ እንዳልቻሉ እነዚህ መጽሐፍትና ሌሎች የታሪክና የፖለቲካ መጽሐፍት ይዘው ሲገኙ እንደሚደበደቡ እንደሚታሰሩና አንዳንዴም ለመለቀቅ ከደንብ አስከባሪዎች ጉቦ እንደሚጠየቁ ተናግረዋል። የአዲስ አበባ ደንብ ማስከበር ባለሥልጣን በበኩሉ ለአደጋ በሚያጋልጥ መልኩ በሕገ ወጥ መንገድ ሲሸጡ የተገኙ ይከለከላሉ እንጂ በተለየ መጽሐፍ እየተመረጠ እንዳይሸጥ የሚደረግ ነገር የለም ይላል። የደራሲያን ማኅበር ደግሞ አዟሪዎቹ ቀደም ባሉት ጊዜያት የተለያየ ችግሮች ሲደርስባቸው እየመጡ እንደሚያመለክቱ፣ ችግሮቹም እንዲፈቱላቸው ጥረት እንደሚያደርጉ ገልጦ አሁን በቅርቡ ስለተፈጠረ ወይም በቅርቡ ተፈጥሯል ስለተባለው ነገር በሪፖርት መልክ የደረሳቸው ነገር እንደሌለ ተናግረዋል። ጽዮን ግርማ ነች ዝርዝሩን ያላት። በአዲስ አበባ ከሚገኙ የመጽሐፍ አዟሪዎች መካከል ለአሜሪካ ድምጽ አስተያየታቸውን የሰጡ ሰሞኑን ከሌላው ጊዜ ሁሉ በተለየ በአዲስ አበባ ፖሊሶችና በደንብ አስከባሪ አባላት እየተዋከቡ እንግልትና እስራት እየደረሰባቸው እንደሆነ ይናገራሉ። ከአስር ዓመት በላይ መጽሐፍ በማዞር ስራ ላይ እንደተሰማራ የገለጸው አንሙት ዳምጤ መጽሐፍ እየሸጠ በሚያገኘው ገቢ ራሱንና ቤተሰቡን እየረዳ አሁን የሶስተኛ አመት የኮሌጅ ተማሪ መሆኑን ይናገራል። ሰሞኑን ግን የፖለቲካና የታሪክ ይዘት ያላቸው መጽሐፍ በመሸጡ ብቻ ችግር እየደረሰበት መሆኑንም ይገልጻል። በዚህ ሳምንት የተፈጠረው ነገር ምንድን ነው? መጽሐፉን ይዘን በምንሸጥበት ሰዓት ፖሊስ ኃይሎች መጥተው መጽሐፉን ከዚያ ስለ ይቀማሉ። ቀጣይ ልጆችንም ደግሞ እየሰበሰቡ ወደ እስር ቤት ይወስዱናል። የመጽሐፍ አዟዋሪዎች ለምን በፖሊስ እንደሚወሰዱና እንደሚከለከሉ ጠይቀው እንደሆነ ለአንድ ሙት አንስቼለት ነበር ሁለተኛ በወቅቱ እንደ መከራከሪያ ሀሳብ የምናነሳው እናንተ መጽሐፍ እንዳንሸጥ ታገድንበት ነው፣ ወረቀት እንኳ አልያዛችሁም። እኛ ሰርተን ነው የምንበላ ልጆች ነን። ቤት ክራይ ሰርተን ነው የምንከፍለው። ስለዚህ በዛ ላይ ትምህርት ቤት ክፍያ የምንከፍለው ከምት መጠን ሰርተን በጋ ሄደን የምንማረ ልጆች ነን። ስለዚህ ለምንድን ነው ወደ ጣቢያ የምትወስዱን ብለን በምንለማመጥበት ሰዓት እሱን እዛ ስትገረፍ ትናገራለህ ጀመረ እዚህ እንድትሰራ ማንፈቀደልህ ነው የሚሉት እና እኔም አጋጣሚ ሆኖ ተይዘህ ነበረ ዛሬ ስለማመናቸው፣ እባካችሁ ተወኝ እኔ ሰርቼ የምበላቸው ነው ብዬ ስለምናቸው፣ ምንድን ነው የሚሉት ከምትገረፍና ከምትታሰብ እንደ ጓደኞች ገብተህ አፈርክን ከምታይ እኛ ጋር ተደራደርና እንልቀቅህ እንደ ወንድም መክረን እንስደድህ አንድ ሺ ብር አምጣ ነው ያሉ ምንም ሳያፍሩ ማለት ላይ ምንም የለኝም ብዬ ስድስት መቶ ብር ነው የከፈልኳቸው መጨረሻ ላይ ግን ሳናይክ በዚህ ደግ ግባና መጽሐፉን ደብቅ ነው ያሉ እዛ ላይ የሚይዙት መጽሐፉ እንኳ በጣም የሚገርምሽ ነገር እጅግ በጣም ታሪክ መጽሐፍ አሁን አባ ኮስተር መጽሐፍ በእኔ ዕድሜ አስራ ዘጠኝ ሰማንያ ሶስት ነው ህትመት ላይ እየበቀው አበራ ጀንባር ታሪካዊ ልቦወለድ መጽሐፍ ነው። እሱን መጽሐፉን እንኳ ፖለቲካ ነው ብሎ ነው አሰቡም። ሁለት ሺህ ሰባት ላይ የወጡ መጽሐፎች እ ሙሉጌታ ሉሌ የሚባል ደራሲ ጦቢያ መሬት ላይ ስንሰጥ የምናውቀው የእሱን መጽሐፍ እንኳ ለምን ትሸጣላችሁ? ነው ምን መጽሐፍ ንሸጥ እኛ ትንባሆ ወይም ሲጋራ ወይም ደግሞ አደንዛዥ እጽ የሚዘን እየዞር ነው ያለ ነው። ኢትዮጵያ ሕዝብ እንዲረዳው የሚገባው የፖሊስ አካላትም እንዲያውቁ ለምንፈልገው ማለት ነው። ሌላው የመጽሐፍ አዟሪ ኤልያስ ፋንታሁን ተወልዶ ካደገበት የገጠር መንደር አዲስ አበባ የገባው ፊደል መቁጠር ሳይጀምር እንደሆነ ይናገራል። አዲስ አበባ ከመጣ በኋላ መጽሐፍ እያዞረ እስከ ዘጠነኛ ክፍል መድረሱንም ይገልጻል። በርካታ ፈተናዎችን ተጋፍጦ የመጽሐፍ ማዞር ስራ እንደሚሰራ ገልጾ በዚህ ሳምንት ፖሊስና የደንብ አስከባሪዎች በመጽሐፍ አዙዋሪዎች ላይ የሚያደርሱትን እንግልት መቋቋም እንደከበደ ይገልጻል። ተከልክለዋል የተባሉትን መጽሀፍትም ይዘረዝራል። በአሁኑ ሰዓት የሚከለክሉት ፖለቲካ ናቸው ብለው የሚያስቧቸውን ነው። የጋዜጠኛ ተመስገን ደሳለኝ ፈረኝ መለስ የሚለው እና የፕሮፌሰር ፍቅሬ ቶሎሳ የኦሮሞና የአማራ እውነተኛ የዘር ምንጭ የሚለው ካድሬዎቹ የሚለው መጽሐፍ ደም ዘመን የሚሉ መጽሐፎች ቁጥራና ቁጥር ሁለት የዶክተር ነጋሶ ጊዳዳ መጽሐፍ የኦሮሞ ታሪክ ሚል ማለት ነው። በእሱ መጽሐፍም ተይዤ ነበር። ኤልያስ አክሎ በእርሱ በኩል የተከለከለውን መጽሐፍ ትቶ ቀደም ሲል ሲሸጣቸው የነበሩትን ሌሎች የፖለቲካና የታሪክ መጽሐፍ ጨምሮ ሲሸጥ መከልከሉን ይናገራል። መጽሐፉን ሊቀማና ሊወሰድበት ሲል ከደንብ አስከባሪዎች ጋር ተደራድሮ ገንዘብ ከፍሎ መለቀቁን ይገልጻል። ሌላው የመጽሐፍ አዟሪ መሰለ ቢተው ማዋከቡ የንግድ ስራውን የምታከናውኑት በህገ ወጥ መንገድ ነው በሚል ቀደም ብሎ እንደተጀመረ በመግለጽ የእኔ ልምድ ነው ያለውን ይናገራል። የቀን ማር ነበረ። ረዥም አመት ስለምሰራ ከስተማርም ነበር። እንዲ ስለማስብ ያለኝን ነገሮች እያስተዋሰው ከሰዓት እየወሰዱ እየሰራው ማር ነበር። ከዛ ያለኝን ሲዘር በቃ ወሰዱብኝ፣ ዘረፉኝ። አማራጭ አልነበረኝም። ትምህርቴን አቁምኩኝ። ዘጠነኛ ክፍል ነበሩ ያቋረጡት። አሁን እስከ ፖሊስ ጋር እየተሯሯጥኩኝ የቀን ገቤና የትክራዊ ምቻ ነው እየጫፍኝ መገበ። የአዲስ አበባ የደንብ ማስከበር ባለስልጣን ስራ አስኪያጅ ኮማንደር አሳያምባዬ መጽሐፍ አዟሪዎቹ መንገድ ዘግተው በየመብራቱ ላይ ሲሸጡ ነው የሚከለከሉት ብለዋል። አንደኛ የአዲስ አበባ ከተማ መንገዶች ይታወቃሉ። ሁሉ ህገወጥ የሆነ ንግድ በየመንገዱ በየአካባቢ ላይ የሚሄድ ከሆነ ሊደስ የሚችል አደጋም አለ። እዚህ የተነሳ የደንብ ማስከበር በየወረዳና በየክፍለ ከተማ የሚሰሩት ህግን የማስከበር ኃላፊነት አለባቸው። ማለት ሰው እግረኛ መንገድ ተላለፍበት የሚሄድበት መንገድ እስከሆነ ድረስ ይሄ ህግ የማስከበር ኃላፊነት አላቸው። ይህንን መንገድ ሲዘጉ ወይም እግረኛው ወደ የትራፊክ አደጋ የሚያዳምጥ በሚሆንበት ሰዓት የማስነሳት የማስወገድ ስራ ኃላፊነት አላቸውና በዚህ ጉዳይ መጽሐፎቻችን ይቀማሉ፣ ተለኩማል የሚል ከህግ ውጭ የሚሆን ነገር እርምጃ ይወስዳሉ። ከዛ ውጭ መጽሐፍ መመንጠት፣ መጽሐፍ መውሰድ ይባል። ነገር ግን በዛ ስክት ላይ የሚ ነገር አሳቢ ጉቦ እንድንሰጥ እንገደዳለን የሚለውን የአዟሪዎቹን አቤቱታ በተመለከተም ጠይቂያቸው ነበር። ደ የሚፈልጉት ነገር ሊኖር ይችላል። ራሳቸው መጽሐፍ አግባሪዎቹም እና በህገወጥ ቦታ ላይ መነገድ አይቻልም። ይህንን የማስከበር ኃላፊነት አለ። ስለ እንደዚህ አይነት ያለ አግባብ መጠየቅ አለ የሚል ነገር ግለሰቦች ሊጠይቁ ይችላሉ። ግን ደግሞ ይህንን የሚፈጥን ህገወጥ መስራት የሚፈልግ ነው። መስጠት የሚፈልግ ህጋ ሆኖ መስራት ካለ ደግሞ ማንም አይጠይቀው ይጠየቅ የሚፈጥም ከሆነ ራሱ ወንጀለኛ ነው። አጥፊ ነው። መረጃዎች ካገኘን አንለቅም፣ እንገመግማለን፣ እንከታተላለን። ለእርምጃም ይወሰድበታል። መንግስት ይሄ የሚያጠናክረው አይደለም። ይሄ ጉዳይ የሚደግፈው ነገር አይደለም። ትክክል አይደለም። መሰለ ቢተው የተባለው መጽሐፍ አዟሪ አዲስ አበባ ውስጥ አዟሪዎች መጽሐፍ የሚያዞሩበት ቦታ እየታወቀ እንደሆነ ይገልጻል። አብዛኛው ሰው የተሰበሰበበትና በካፍቴሪያ አቅራቢያዎች መኪናቸው ውስጥ ለሚቀመጡ አሽከርካሪዎች እንደሆነም ይናገራል። እንደውም ከመጽሐፍ ውጭ የሆኑ ነገሮች የበለጠ በየቦታው ይሸጣሉ ይላል። ነገር ግን ደንብ አስከባሪና ፖሊሶች የሚሰሩበት ቦታ እየመጡ የሚያንገላቱት መጽሐፍ ሻጮችን ብቻ ነው ይላል።

በጣም እኛ ላይ የተለየ ተጽዕኖ ተፈጠረ። ጣፊዎች እኛ እስክንመስል ድረስ ነው እሚያንገላት። በዛ ስንወስድ ልክ ቆሻሻ የሰው ክብርም እንዳንሰጥ ማንም እየመጣ በግሩ ነው በቃ የሚጨፈልቀን። ወይም ደግሞ አልፈሽ ጠጅ እንኳን መጽሐፍ ከሆነሽ ክብርሽን፣ እንኳን የሆነ ለየት የሆነ ለማኝ ሁላን እኛ ሰፈር ወይም እኛ አካባቢ የሚከበረው ምናልባት ዱርዬ ነው ከተባለ አራሚያ ዜኔ የሚመጣ ይችላል ነው መጽሐፍ ሻጭ መስኬት ሲባል ማንም አንቀው በአጠቃላይ መጽሐፍ አዘዋሪዎቹ የሚያነሱት ይህን ስራ መስራት ከጀመሩ ዓመታት ተቆጥሯል። በዚህ ጊዜ ውስጥ ከዋና አከፋፋዮች እየተቀበሉ ቀኑን ሙሉ በእጃቸውና ና በጀርባቸው ተሸክመው በፀሐይና በዝናብ ከአንድ ቦታ ወደ ሌላ ቦታ እየተዘዋወሩ ያዋጣል ያሉትን መጽሐፍ በሙሉ ይዘው ይሸጣሉ። ነገ የተሻለ ሰው ለመሆን እንደሚታትሩ ይናገራሉ። በተለያየ ጊዜም ተደራጁ ተብለው መጽሐፍ ለመሸጥ በሚል ለመደራጀት ሲጠይቁ በኮብልስቶን ካልሆነ በስተቀር መደራጀት እንደማይችሉ እንደተነገራ መሆናቸውም ይናገራሉ። መጽሐፍ እየተመረጠ እንደሚከለከሉ አዟሪዎቹ ያነሱትን ጥያቄም ለኮማንደር አሳየ ጠይቄያቸው ነበር። በዚህ ጉዳይ መረጃ የለኝም። እኛ እንደዛ የምናደርገው ነገር ለይተን መጽሐፍ ይሄ ትክክል ነው ትክክል አይደለም የሚል ነገር የማጣራት አይደለም፣ የእኛ ኃላፊነት ህገወጥነት ወይ ከህግ ውጭ ሆኖ የሚንቀሳቀስ ህግን ከማስከበር አንጻር ነው እንጂ የመጽሐፍ መሸጥ አለበት የመጽሐፍ ትክክል አይደለ የሚል ነገር እየደረሰን መረጃም የለም። በዛ መልኩም አይሰማርም። በቀጣይም በጉቦ በኩል ለመደራደር የሚያስቸግሯቸው ካሉ ለእኛ ሪፖርት ያድርጉ፣ በህገ ወጥ መንገድ ከሚሸጡ ደግሞ ይደራጁ ብለዋል። የኢትዮጵያ ደራሲያን ማህበር ዋና ጸሐፊ ገጣሚና ሰዓሊ አገኘው አዳነ ማህበራቸው ጥናት ባያደርግም በየጊዜው እየጨመረ ከመጣው የአዟሪ ሰዎች ቁጥር በመነሳት አሁን በአዲስ አበባ ውስጥ ወደ አንድ ሺህ የሚጠጉ አዟዋሪዎች እንዳሉ ይናገራሉ። ከቅርብ ጊዜ ወዲህም የመጽሐፍ አንባቢ ቁጥር መጨመሩን ይገልጻሉ። አዟዋሪዎቹ የተለያየ ችግር ሲደርስባቸው ደራሲያን ማህበር ጽህፈት ቤት እንደሚመጡ አልሸሸጉም። ማህበሩ አቅሙና ስልጣኑ በሚፈቅደው መጠን ለመርዳት ጥረት እንደሚያደርግም ገልጸዋል። ከአዟሪዎች የሚመጡ ቅሬታዎች ለምሳሌ በመሸጫ ቦታዎች መከልከል፣ በእንደዚህ በእንደዚህ ወደ እኛ ቅሬታ ይዘው ይመጣሉ። ሲመጡ ችግሩን ለማቅለል እናናገርላቸዋለን። ከጥበቃ ሰራተኞች ጋር የማግባባት ስራ እንሰራለን። በተጨማሪ ችግራቸውን በማየት ሲሸከሙ የጀርባ ህመም ወደፊት የሚያስከትል በመሆኑ መጽሐፍም ስለሚጠፋባቸው የመሸጫ ጋሪዎች፣ ጎማ ያላቸው የመጽሐፍ መደርደሪያዎች፣ ማዞሪያዎች ከድርጅቶች ጋር ከተለያዩ ድርጅቶች ያነጋገርን እያነጋገርን ችግራቸውን ለማቅለል እንሞክራለን። ይሄንን አሁን ያልሽውን ግን በተመለከተ ቅሬታ እኔ በግሌ ያልሰማውም ሊኖር ግን፣ እንዲሁ በሩመር ደረጃ ይሰማ ይሆናል። አዟሪዎቹ ጓደኞቻቸው ከሰኞ ጀምረው በእስር ላይ እንደሚገኙ ገልጸው ማንኛውም ማጣራት የሚፈልግ አካልና የሚደርስላቸው ሰው ካለ በአካል ቀርቦ ሊያያቸው እንደሚችል ጠቁመዋል። ኤልያስ ፋንታውን የተባለውን አዟሪ ላነጋግረው ስደውል ድምጹ አልሰማም ብሎ የነበረና ራት አልበላህም ወይ? ስል ጠይቄው ነበር። ንግግሩን ሲያጠናቅቅ ይህም ብሎኛል። ራሳዊ ድሀብቲ። ምክንያቱም አልበላውም። በጣም ተናድጄ ነበር አልቅሼ የገባው ተቤት ስገባ ማለት እየሆነ ያለው ነገር በጣም አሳዘነኝ። እኔ ኢትዮጵያዊ ነኝ እንዴ እስከማለት ድረስ የደረስኩት። ምክንያቱም አንቺ መንገድ ላይ እንዴታ ተሸክመሽ ሲየዞች ሀያ አምስት እና ሰላሳ ኪሎ መዛፍ ተሸክመሽ ዙረች ሰርተሽ መብላት ካልቻልሽ ምን ታረጊያለሽ? የአዲስ አበባ ፖሊስ በጉዳዩ ላይ ያለውን አስተያየት ለመጠየቅ ደውዬ ነበረ ሲሆን ስራ ላይ በመሆናቸው ምላሻቸውን ማካተት አልቻልኩም። ምላሻቸውም በሌላ ጊዜ ይዤ ለመመለስ ጥረት አደርጋለሁ። ለአሜሪካ ድምጽ ሬዲዮ ጽዮን ግርማ ከዋሽንግተን ዲሲ።